ጥያቄ ሃያ ላ ሐውለ ወላ ቁወተ ኢላ ቢላህ፣ በአላህ ካልሆነ በቀር ምንም ኃይልም ሆነ ብልሃት የለም ማለት ምን ማለት ነው? መልስ፣ ትርጉሙ በአላህ ካልሆነ በቀር ባሪያው ከአንዱ ሁኔታ ወደ ሌላ የሚለወጥበት ብልሃትም ይሁን በዚሁ ላይ ችሎታም የለውም ማለት ነው።